አውሮፓና ጀርመን በጎርጎሮሳዊ 2014 ዓ ም በአውሮፓ ህብረት አባል ሀገራት ጥገኝነት የጠየቁት ስደተኞች ቁጥር ከ600 ሺህ ይበልጣል። ከነዚህም አብዛኛዎቹ በረሃብና በጦርነት ምክንያት ከአፍሪቃና ከመካከለኛው ምስራቅ የመጡ ናቸው። ባለፉት አራት ወራት ብቻ የሜዲትራኒያን ባህርን አቋርጠው አውሮፓ የገቡ ስደተኞች ቁጥር ደግሞ ወደ 51000 ይጠጋል እነዚህ በህይወት አውሮፓ መድረስ የቻሉት ሲሆኑ የተሳፈሩባቸው ጀልባዎች ወይንም መርከቦች በመስመጣቸው ካለፈው ጥር ወዲህ ብቻ አንድ ሺህ ስምንት መቶ ስደተኞች በጉዞ ላይ ህይወታቸው አልፏል። በሜዲትራኒያን ባህር በኩል ወደ አውሮፓ የሚጎርፈውና መንገድ ላይ የባህር ሲሳይ የሚሆነው ስደተኛ ቁጥር ከቀን ወደ ቀን እየጨመረ መሄድ የአውሮፓ ህብረት አፋጣኝ እርምጃ እንዲወስድ አስገድዷል። ከጥቂት ሳምንታት በፊት የህብረቱ አባል ሀገራት መሪዎች ከዚያም ቀደም ሲል የሀገር ውስጥና የውጭ ጉዳይ ሚኒስትሮች ለችግሩ አፋጣኝ መላ እንዲፈለግ ባሳሰቡት መሰረት የአውሮፓ ህብረት ኮሚሽን ባለፈው ሳምንት መፍትሄ ያለውን አዲስ እቅድ አቅርበዋል። እቅዱ በጥቅሉ በባህር ጉዞ የሚደርስ የሰዎችን እልቂት መከላከል አውሮፓ የገቡትን ተገን ጠያቂዎችን መከፋፈልና ማስፈር እንዲሁም የስደተኞች መነሻ በሆኑ ሀገራት ተጨማሪ የስደተኞች መጠለያዎችን መክፈትና በህገወጥ መንገድ ሰዎችን የሚያሸጋግሩ ግለሰቦች ላይ ዘመቻ ማካሄድን ያካትታል። የአውሮፓ ህብረት ኮሚሽን ባለፈው ረቡዕ እንዳስታወቀው አባል ሀገራት አውሮፓ የሚገኙ ተገን ጠያቂዎችን እንዲከፋፈሉ እና ተጨማሪ 20 ሺህ ስደተኞችንም እንዲቀበሉ አቅዷል። የህብረቱ ኮሚሽን ያወጣቸው እነዚህ እቅዶች ለስደተኞች መብት በሚታገሉ ወገኖችና በግብረሰናይ ድርጅቶች በአመዛኙ ተወድሰዋል። ሆኖም ተግባራዊነታቸውና የታሰበላቸውን አላማ ማሳካታቸው ግን ማነጋገሩ አልቀረም። በሜዲትራኒያን ባህር የሚጓዙ ስደተኞችን የሚረዳው አበሻ ኤጀንሲ የተባለው ግብረሰናይ ድርጅት መስራችና ኃላፊ አባ ሙሴ ዘራይ እቅዱ መልካም ቢሆንም በተለይ ተገን ጠያቂዎችን በኮታ የመከፋፈሉ ሀሳብ የሁሉንም አባል ሀገራት ድጋፍ አለማግኘቱ ተግባራዊነቱን አጠራጣሪ አስቸጋሪም ያደርገዋል ይላሉ። ኮሚሽነሩ ፕሬዚደንት ያቀረቡት አዲስ አጀንድ ሰነድ ጥሩ ነው፣ ግን ገና እዛ ላይም አልተስማሙም። ፈረንሳይ እኛ ይህ ነገር አንስማመበትም እያሉ ነው። የእንግሊዝ ሀገር አልቀበልም ብላለች። ዳንማርክም አይርላንድም ወደዛ እየሄዱ ነው በዚህ ወደ ኤስት ኤውሮፕ ያሉ ሀገሮችም በብዛት ነገሩን አልተቀበሉትም ስለዚህ ለዚህ ትንሽ ቁጥር እንኳን ሊቀበሉ ያልቻሉ ስንት ሺህ ረፊጂስ ገና ጥገኛ እንትን ሊጠይቁ የሚጠብቁ ወደ እንደሚሉት ያሉት ደግሞ የአውስትራሊያን ስታይል ተከትሎ ልክ እንደ አውስትራሊያ የምታደርገው ያለችው እነሱም በሰሜን አፍሪካ ካምፕ ከፍተን እዛ እናስቀምጣቸው ከዛ ደግሞ ቀስ ብለን ከይዛቸው ጥያቄ የጥገኛ ጥያቄያቸው አይተን ቀስ በቀስ እነዛ መብት ያላቸውን ወደ ኤሮጳ እናሸጋግራለን ምናምን የሚሉት አሉ። ለዚህ ለትንሽ ቁጥር መስማማት ያልቻሉ ለብዙ በኋላ በህጋዊ ያመጣሉ የሚል በጣም ልታምንበት የሚያስቸግር ሁኔታ ነው ያለው። ገና በተግባር በአጭር ጊዜ ይውላል ብዬም አልጠብቅም። ለምን? ረዥም ስራ ያስፈልገዋል። በተግባር ላይ በጣም አስቸጋሪ ነው። ተገን ጠያቂዎችን መከፋፈልን በግንባር ቀደምትነት የምትቃወመው ብሪታንያ እቅዱ ሰዎች ህይወታቸውን ለአደጋ አጋልጠው እንዲሰደዱ ከማበረታታት ውጪ የሚፈይደው ነገር አይኖርም ባይናት። ብሪታንያና ሌሎቹ ይህን እቅድ የተቃወሙ የአውሮፓ ህብረት አባል ሀገራት ከዚያ ይልቅ በህገወጥ መንገድ ሰዎችን የሚያሻግሩ ግለሰቦችንና ቡድኖችን ማደኑና መከላከሉ ላይ ይበልጥ ይሰራ ነው የሚሉት። በእቅድ ውስጥ ከተካተቱት ሀሳቦች አንዱ በህገወጥ አሻጋሪዎችና የግንኙነት መረባቸው ላይ ወታደራዊ ዘመቻ ማካሄድ ነው። ይህ እርምጃም ህገወጥ አሻጋሪዎቹ ስደተኞችን አሳፍረው ወደ አውሮፓ የሚልኩባቸውን ጀልባዎች እንዲሁም ለዚሁ ተግባር የሚጠቀሙባቸውን ሌሎች መሳሪያዎች ማውደምን ያካትታል። በዚሁ ጉዳይ ላይ ትናንት ብራስልስ፣ ቤልጅየም ውስጥ የመከሩት የአውሮፓ ህብረት አባል ሀገራት የውጭ ጉዳይና የመከላከያ ሚኒስትሮች እቅዱ ተግባራዊ እንዲሆን ተስማምተዋል። አባ ሙሴ አሁንም ይህ እቅድ የታሰበለትን አላማ የሚያሳካ ከሆነ ጥሩ ነው ይላሉ። ሆኖም አተገባበሩ ላይ ብዙ ጥያቄዎችን ማንሳታቸው አልቀረም። የሚጠቀሙት መርከቦች ወይም ጀልባዎች እናጠፋለን እያሉ ነው። እንዴት ነው የሚያደርጉት? እንዴት አድርገው ይለዩታል? ለምን የአሳ እና ሰው ሊጭኑበት ብሎ ያዘጋጁት እዛ ላይ ወደቡ ላይ ቆሞ እያለ እንዴት አድርገው ነው የሚለዩት? ማን ነው ይሄ አሳ፣ ማን ነው እንትን ብሎ ሊለየው የሚችል ማን ነው? ስለዚህ ይሄ የኢንቴሊጀንስ የሴኪሪቲ ስራ ረዥም ፕሮሰስ የሚያስፈልገው ነው። ስንት ወጪ የሚጠይቅ ነው። እናያለን። ሊያደርጉት ከቻሉ እና ሊያቆሙት ከቻሉ ግን የማይሆን ነው። ባለፈው ሁለት ሶስት ቀን ደውሎ እርዳታ የጠየቁን ከባህር በትላልቅ መርከቦች አይደሉም የመጡ፣ በትናንሽ የፕላስቲክ ጃልባ ነው የመጡ። ይሄ ማለት ደግሞ ፕላስቲኩ ከመነሳተው በፊት ሰላሳ የደቂቃ ወይ የአንድ ሰዓት በፊት ነው የሚያዘጋጁት። እዛ ቆሞ የሚጠብቅ መርከብ ምናምን አይደለም። ስለዚህ እነዚህ አይነቶችስ እንዴት አድርጎ ነው ሊቃወሟቸው የሚችሉ? ስለዚህ ከነ ህዝቡ ሊያጠፉ አይቻልም። የአውሮፓ ሕብረት ኮሚሽን ባለፈው ሳምንት ይፋ ካደረጋቸው እቅዶች አንዱ በሜዲትራኒያን ባህር ላይ በተደጋጋሚ የሚደርሰውን የስደተኞች እልቂት ለመከላከል የነፍስ አድን ተልእኮውን ማጠናከር ነው። ከዚህ ቀደም ስደተኞችን ሲታደግ በነበረው በኢጣሊያው ማሬ ኖስትሮም የባህር ኃይል ተልእኮ የተተካውን የአውሮፓ ሕብረቱን የትሪቶንን በጀት ከፍ ለማድረግም ታቅዷል። ይሁንና አባ ሙሴ ትሪቶን ማሬ ኖስትሮምን ሊተካ አልቻለም ይላሉ። እስካሁን ሰው ባህር ውስጥ ከገባ በኋላ የማዳን አሁን ይሄ ትራይቶን ፕሮጀክት በፍሮንቴክስ የሚመራ ማለት ነው። የነበረው ባጀት ወደ ዘጠኝ ሚሊዮን ከፍ አድርጎታል። ልክ እንደ ማሪኖስትሩም የነበረ የነበረው ባጀት ልክ እንደዛ ነው የተሰጠው። አሁን ግን የእሱ ማንዴት የእሱ ተልዕኮ ሳይቀይሩ ነው ገንዘብ ብቻ ነው የሰጡት እንጂ ልክ እንደ ማሪኖስትሩም እስከ ሊቢያ ባህር አጠገብ ሄዶ ሰዎች በአደጋ በችግር እንዳይኖሩ ፈልጎ የማዳን ተልእኮ አልተሰጠውም። ይሄ ገንዘብ ተጨመረለት፣ ግን የእሱ ተልእኮ ሴኪሪቲ ነው፣ ድንበርን መጠበቅ ነው። የአውሮፓ የሜዲተራኒያን ድንበር መጠበቅ ነው እንጂ ሄዶ ፈልጎ የማዳን ተልእኮ የለውም። ግን ካገኘ፣ ካየ፣ ከሰማ ይረዳል፣ ካልሆነ ግን ሄዶ የመፈለግ እንትን ተልእኮ የለውም። ከማሪኖስትሮም የሚለየው ይሄ ነው። እኛ የጠየቅነው የምንጠይቀው ያለነው ደግሞ ሄዶ የሚፈልግና ሰዎችን የህይወታቸው ለማዳን የሚሰራ ፕሮጀክት እንዲኖር እስካሁን ግን የገንዘብ እርጋታ ብቻ ነው የተደረገው። አዎ እነዚህ እንግሊዝ ሀገር፣ ሌሎች የተለያዩ ሀገሮች ፈረንሳይ መርከቦችና ሄሊኮፕተር እየሰጡ ነው። እነዚህ ደግሞ ለህይወት ለማዳን ተብሎ ነው ግን የሚሰሩበት ሁሉ ሁኔታው የሚያካሄደው ግን ይሄ ትራይቶን ፕሮጀክት ነው በፍሮንቴክስ ስር ሆኖ። ስለዚህ ገና ዋናው አሰራሩ አካሄዱ ያለው ለሴኩሪቲ ነው እንጂ ለህይወት መዳን አደለም። የአውሮፓ ህብረት ኮሚሽን በሺዎች የሚቆጠሩ የምዕራብ አፍሪካ ስደተኞች ወደ ሊቢያ በሚገቡባቸው ኒጀር በሚገኙ ዋነኛ የመሸጋገሪያ ቦታዎች የመጠለያ ጣቢያዎች እንደሚከፈቱም አስታውቋል። ከመካከላቸው ዋነኛ የሚባለው በሰሜናዊቷ ከተማ በአጋዴዝ በሚቀጥለው ዓመት በታህሳስ አጋማሽ ላይ ይከፈታል ተብሎ የሚጠበቀው ማዕከል ነው። በአውሮፓ ህብረት የገንዘብ እርዳታ መሰል የመጠለያ ጣቢያዎችን የማቋቋሙ እቅድም አባ ሙሴ እንደሚሉት ብዙ መልስ የማያገኙ ጥያቄዎችን የሚያስነሳ ነው። አዲስ ካምፕ ምናምን መክፈት አያስፈልግም። ለምን ያሉትም እንኳን በደንብ ቢያዙና ቢሰሩበት ብዙ ሰው ከአደጋ፣ ከችግር፣ ከስቃይ ይድን ነበር። እዛ ካምፕስ ምን ያህል ጊዜ ነው የሚቆዩ? ችግሩ የነዚህ ሰዎች ችግር በአጭር ጊዜ ካልተፈታ ሰው ለተወሰነ ጊዜ ነው እዛ የሚቀመጥላቸው፣ ከዛ በኋላ ትቶት ይሄዳል። ኖርማል ሬፊጂስ ካምፕ ከሆነ ሰው በአጭር ጊዜ በተወሰነ ጊዜ ችግሩ ካልተፈታለት እዛ ዝም ብሎ አይቀመጥም። ስለዚህ የባሰ ለእነዚህ የህገወጥ የሚያሸጋግሩ ሰዎች ስራ እንዲመቻቸው ሊያደርጉላቸው ነው ለምን ከየት ነው አሁን፣ በብዛት አሁንም ወደ ሊቢያ የሚገቡ ያሉ በብዛት ስናየው ከሱዳን ያለ ሬፊጂስ ካምፕ ወይ ደግሞ እዛ አካባቢ ያለው ወደዛ ተሰባስቦ የሚገቡ አሁንም፣ እዛ ቻድ ወይ ኒጀር እንደዚህ አይነት ካምፕ ከተከፈተ እና ይሄ የሪሴትልመንት ፕሮግራም በአጭር ጊዜ ካልተሰራበት እና ቶሎ ቶሎ ሰው መልስ አግኝቶ ወደሚ የሚቀበለው ሀገር ካልተሸጋገረ ሰው ጊዜው ሲረዝምበት ከሁኔታው ጋር እዛ ቁጭ አይልም። ለጥገኝና የሚጠይቀው እዛ ውስጥ ፕሮሰሱ ስራው በትክክለኛ እንዲሰራ መብቱ የሚጠበቅለት ማን ነው ዋስትና የሚሆነው? ለጥገኛ የሚጠይቀው ሪጀክት ከተባለ ኔጋቲቭ መልስ ከተሰጠ ውስጥ ካልተቀበሉት እግባይ ማለት መብቱ ነው፣ ግን ይህም እግባይ የእግባይ ማለት መብቱ ማን ነው የሚጠብቅለት? ለማን ነው ውስጥ እግባይ የሚለው እዛ ካምፕ ውስጥ እንትን እኮ ሁሉ ከተደረገ ማለት ነው። ስለዚህ ብዙ መልስ ያልተሰጠባቸው ጥያቄዎች አሉ። በአባ ሙሴ አስተያየት የአውሮፓ ሕብረት ችግሩን መፍታት የሚያስችለውን ቀላሉን መንገድ ትቶ ብዙ ወጪ የሚጠይቀውን መንገድ እየተከተለ ነው። እሳቸው እንደሚሉት ቀላሉ መፍትሄ ሕጋዊውን መንገድ ክፍት ማድረግ ብቻ ነው። የአውሮፓ ህብረት ኮሚሽን የስደተኞችን የባህር ላይ እልቂት ለመከላከል ተገን ጥያቄዎችን በባል በአባል ሀገራት ለመከፋፈል በህገ ወጥ አሻጋሪዎች ላይ ዘመቻ ለማካሄድና በአፍሪቃም የስደተኞች መጠለያ ጣቢያዎችን ለመክፈት ባወጣው እቅድ ላይ ያተኮረው የዛሬው አውሮፓና ጀርመን ዝግጅታችን በዚሁ አብቅቷል። ሳምንት በሌላ ቅንብር እስከምንገናኝ ደህና ቆዩን።